So we're now starting our journey to see if we can find and be lucky to find an elephant. Of course, the elephants have their own schedule. They're not on a precise schedule, but if we're lucky, we'll find one. We're now on the way to find an elephant, which Etiopias Elephant Crisis Citizen, which is a film about how Etiopias elephant crisis happened in Ethiopia. የቀሩትን ጥቂት ዝሆን ዝርያዎች ለመጠበቅ የሚደረገውን እንቅስቃሴ የሚያሳይ ጥናታዊ ፊልም ተመርቋል። ይህን ጉዳይ እንዴት ወደ ፊልም ልታመጣው ቻልክ? የኢትዮጵያ ዝሆኖች ላይ የተጋረጠውን አደጋስ እንዴት ልታውቅ ቻልክ ስ ኢትዮጵያ የሚገኙ የዱር እንስሳት የተጋረጠባቸውን አደጋ በተለይ ለመጥፋት ስለተቃረቡ ዝሆኖች በተለያዩ ሚዲያዎች ላይ በቅርብ እከታተል ነበረ። ስለዚህ የኢትዮጵያ የዱር እንስሳት ልማትና ጥበቃ ባለስልጣን ፊልሙን እንድሠራ ጥያቄ ሲያቀርብልኝ ደስተኛ ነበርኩኝ። በእርግጥ የዱር አራዊት ላይ ጥናታዊ ፊልም ስሰራ የመጀመሪያ ጊዜ ነው። ስለዚህ ብዙ ዝግጅት ይጠይቅ ነበረ። አጠቃላይ ስራው ለሌሎች ጥናታዊ ፊልሞች ከምንጠቀመው ቴክኒክ እጅጉን ይለያል፤ ምክንያቱም ዱር ውስጥ ነው የምንሰራው። የትኛውንም አይነት ዝግጅት ብታደርጊ የምትሄድው ተፈጥሮ ጋር ስለሆነ ተፈጥሮ አዘጋጅቶ ከሚጠብቅሽ ነገር ጋር ተግባብተሽ ልትሰሪ ግድ ይላል። ከዱር አራዊት ጋር ስትሰሪ ዳይሬክት የምታደርጊው አንቺ ሳትሆኚ ተፈጥሮና እንስሳቶች ናቸው። በዛው ልክ ደግሞ በጣም ጥንቃቄ ማድረግም ያስፈልጋል። ስለዚህ በግሌ ከማደርገው ጥናት በተጨማሪ ከፓርኮቹ አስተዳዳሪዎችና ጠባቂ ወታደሮች ጋር በቅርበት እንገናኝ ነበረ። ደ ፊልሚንግ ቱክ ፕሌስ ኢን ፋይቭ ኦር ሲክስ ዲፍረንት ናሽናል ፓርክስ። እንግዲህ ፊልሙ በተለያዩ የኢትዮጵያ ክፍሎች በሚገኙ አምስት ብሔራዊ ፓርኮች ውስጥ ነው የተቀረጸው። በፊልሙ ላይ እንዳየነው አንዳንዶቹ ቦታዎች አስፈሪ የዱር እንስሳ ያለባቸው፣ አንዳንዶቹ ደግሞ የእርስ በርስ ግጭቶች የሚካሄዱባቸው አደገኛ ቦታዎች ናቸው። ምን ያክል ጊዜ ነው ቀረጻው የፈጀው? እነዚህ ሁኔታዎችንስ እንዴት ተቋቁማችሁ ነው ቀረጻውን ያካሄዳችሁት? ምናልባት ያጋጠማችሁ አደጋ ወይም ችግር ነበር? do እጅግ በጣም ሩቅ በሆኑ ቦታዎች ውስጥ ነው ቀረጸውን ያካሄድ ነው። ምንም አይነት ማደሪያም ሆነ መጠለያ አልነበረም። ከአካባቢዎቹ ነዋሪዎች ርቀው በሚገኙ ቦታዎች ላይ ድንኳን ውስጥ ነበረ የምናድረው። ይዘን ይሄድነውን ብስኩትና ቆሎ እየበላን ውሃ እንጠጣለን። ማታ ማታ አንዳንድ እንስሳቶች የሚያወጧቸው አስፈሪ ድምፆችም ይኖራሉ። ግን ያ ሁሉ ያሳለፍነው ጊዜ በመጨረሻ ዋጋ ኖረው። በእያንዳንዱ ፓርክ ላይ የነበረው ቀረጻ ከሰባትና ከስምንት ቀን በላይ አልፈጀም። ምክንያቱም ቶሎ ሰርተን መጨረስ የነበረብን ስራ ነበረ። አንድ ቦታ ላይ ብዙ ለመቆየት ጊዜ አልነበረንም። ለምንድነው አስቸኳይ የነበረው? ፊልሙ በአስቸኳይ ተሰርቶ በዚህ ሰዓት እንዲታይ የተፈለገበት ምክንያት አለ። ኢትዮጵያ ውስጥ በአሁኑ ሰዓት የቀሩት አንድ ሺህ ዘጠኝ መቶ ዝሆኖች ብቻ ናቸው። ለዝሆን ጥርስ ተብሎ የሚደረገው ህገ ወጥ አደን በየአካባቢዎቹ ያለው የህዝብ ቁጥር በፍጥነት ማደግ ጋር ተያይዞ የሚታየው የአካባቢ መራቆት እንዲሁም የግል መሬት ይዞታ ማስፋፋት እንደቀጠለ ነው። የአካባቢው ነዋሪዎች በጉዳዩ ላይ ብዙ እውቀት የላቸውም። የተሻለ የእርሻ ምርት ለማግኘት ሲሉ መሬታቸውን ማስፋት ይፈልጋሉ። ለእነሱም የህልውና ጥያቄ ነው። በድንበር አካባቢ የጸጥታ ችግርም ያስነሳል። በተለይ አሁን በኮሮና ምክንያት ሁሉም ነገር ወደ ወረርሽኙ ስለተወሰደ ህገወጥ አዳኞች አጋጣሚውን ተጠቅመው ብዙ ዝሆኖችን ለመግደል ሙከራ እያደረጉ ነው። ስለዚህ አሁኑኑ ህብረተሰቡን ካላሳወቅንና የሆነ እርምጃ ካልተወሰደ ዛሬ የቀሩት 1900 ዞኖች ከዓመት በኋላ ወይንም ከጥቂት ዓመታት በኋላ ምንድን የሚሆኑት ትክክለኛ ጥያቄ ነው። ነገር ግን ጥናታዊ ፊልሙ የተሰራው በእንግሊዝኛ ነው እና ይህን መልእክት ማስተላለፍ የተፈለገው ለማን ነው? የኢትዮጵያ የዱር እንስሳት ልማትና ጥበቃ ባለስልጣን ፊልሙን ሲያሰራ በዋናነት መልእክቱ እንዲተላለፍለት የፈለገው ለፖሊሲ አውጪዎችና ውሳኔ አስተላላፊዎች ነው። የኃላፊነት ቦታ ላይ ሆነው ለውጥ ማምጣት የሚችሉ ነገር ግን በጉዳዩ ላይ እውቀት የሌላቸው ሰዎች አሉ። ከዛ በተጨማሪ ዝሆኖችና ሌሎች የዱር እንስሳቶችን ለመጠበቅ ለሚደረገው ስራ የገንዘብ ድጋፍ ማድረግ የሚችሉ ዓለም አቀፍ የውጭ ድርጅቶች የሰው ኃይል በማሰልጠን ለጸጥታ ስራዎች ድጋፍ በማድረግና የዱር እንስሳቱ ያሉባቸውን አካባቢዎች ለመጠበቅ የቴክኖሎጂ እገዛ በማድረግ ረገድ እንዲያግዙ እነሱንም ለማሳወቅ ነው። ጀመረ። ልጇ ሞተ ነበረች። ከዚ ልጇ ፍለጋ ድጋሚ ስትመጣ ከአንድ ሳምንት በኋላ ድጋሚ ገደሉበት እና ባለፈው ሳምንት ነበር ስንመጣ ጥርሱ ያቆርቶ ወስዳሉ። In the last five years, it's estimated that over 100 elephants were killed for their tusk. እንግዲህ የዱር አራዊቶቹ በሚኖርባቸው አካባቢ በአካል ሄደህ በተለይ የኢትዮጵያ ዝሆኖች የተጋረጠባቸውን አደጋ አይተሃል። የአካባቢውን ነዋሪዎችም አናግረሃል። እነሱን ለማዳን የሚንቀሳቀሱ ሰዎች ጋርም በጉዳዩ ላይ ተወያይተሃል ና በፊልሙ ላይ ለማሳየት እንደሞከርከው የኢትዮጵያ ዝሆኖች ላይ የተጋረጠው አደጋ ምን ያክል አሳሳቢ ነው? አደጋ ላይ የጣላቸውስ ነገር ምንድን ነው? አደጋው እጅግ በጣም አሳሳቢ ነው። የሚገርመው ነገር ኢትዮጵያ ውስጥ ያለ ማንም ሰው ሳናግር፣ ሁሉም ኢትዮጵያ ውስጥ ዝሆን እንዳለ ይነግረኛል። ነገር ግን ምን ያክል አደጋ ውስጥ እንዳሉ ማንም አያውቅም። በሄድኩባቸው ብሔራዊ ፓርኮች በህገ ወጥ መንገድ የተገደሉ ዝሆኖች አጽም በየቦታው ወድቆ አይቻለሁ። ሁኔታው በጣም አስደንጋጭ ነው። ለምሳሌ በአቢላ የሚገኘው የዝሆኖች መጠለያ ሄደን ከቀረጽን ከሦስት ወር በኋላ ህገ ወጥ አዳኞች በፓርኩ ጠባቂዎች ላይ ተኩስ ከፍተውባቸው ነበር። ይሄ ጉዳዩ አስጨናቂና አሳሳቢ እንደሆነ ያሳያል። ስለዚህ ይሄ ፊልም ሰዎችን በተወሰነ መልኩ ያነቃቸዋል ብዬ ተስፋ አድርጋለሁ። አዎ። ዛሬ ኢትዮጵያ ውስጥ ዝሆን አለን ልንል እንችላለን። እነሱን ለመጠበቅ ምንም ካልተደረገ ግን መልሱ ኢትዮጵያ ውስጥ በአንድ ወቅት ዝሆን ነበር፣ አሁን ግን የለም ይሆናል። በዚህ ኢትዮጵያ ስጥ ኤሌፈንት ክራይሲስ በተሰኘው የጥናታዊ ፊልም ስራ ላይ ምን ያክል ሰዎች ተሳትፈዋል? በዱር ውስጥ ለቀናት ያሳለፋችሁት ጊዜስ ምን ይመስል ነበር? ብዙ ጊዜ ጥናታዊ ፊልሞችን ስሰራ በጣም ብዙ ሰዎችን አሳትፍ ነበረ። ይሄኛው ግን ከዱር አራዊት ጋር የሚሰራ በመሆኑ በጣም በጥቂት ሰዎች ማሰራት ነበረብኝ። ምክንያቱም የዱር አራዊት መሃል ሰው ከበዛ ችግር ሊፈጠር ይችላል። ስለዚህ ሁለት ሰዎችን ብቻ ነው ይዤ ሄድኩት። አንዱ የካሜራ ባለሙያ ነው፣ አንዱ ደግሞ የድምፅ ባለሙያና ረዳት አዘጋጅ ነው። ከለመድነው አካባቢ ርቀን በማናውቀው ቦታ መሆናችን በራሱ የሚፈጥረው የጭንቀት ስሜት አለ። ነገር ግን እንደ ቡድኑ መሪ ስራችንን እንድንሰራ ብቻ ሳይሆን በተቻለ መጠን ጥሩ ነገር ይዘን እንድንመለስ አበረታታችሁ ነበረ አንቷን አንተ ኢትዮጵያ ውስጥ ብዙ ጊዜ ይኖረሃል። የኢትዮጵያን ጉዳይ የሚመለከቱ ከ24 በላይ ጥናታዊ ፊልሞችንም ሰርተሃል። እንደውም በኢትዮጵያ ቴሌቪዥን የራስህን ፕሮግራሞች በመስራትና በማቅረብ የመጀመሪያው የውጭ ዜጋ ሆነህ ለሁለት አመት ገደማ ሰርተሃል። በኢትዮጵያ ጉዳዮች ላይ ለመስራት ያለህ የፍላጎት ከየት የመጣ ነው? ን ቺካጎ ከሚገኘው ኮሎምቢያ ዩኒቨርሲቲ ተመርቄ ከወጣው በኋላ ስራ የጀመርኩት ዋሽንግተን ዲሲ ቢኢቲ በተሰኘው የቴሌቪዥን ኔትወርክ ነበረ እና እዛ በስራ አጋጣሚ ከተለያዩ ኢትዮጵያን ጋር ተዋወኩኝ። ከነዛ ውስጥ አንዷ ታዋቂዋ ድምፃዊት ቻቺ ታደሰ ናት። ቻቺ ኢትዮጵያን እንድጎበኝ ከባሏ ጋር ጋበዘችኝና ይዛኝ መጣች። እዛኔ ከመጣሁ ላይቀር ለምን አንዳንድ ስራዎችን አልሰራም ብየስ ሞካክር ከኢትዮጵያ ቴሌቪዥን ጋር የመስራት እድሉን አገኘው። ከዚያም በኋላ በግሌ ከተለያዩ ድርጅቶች ጋር ጥናታዊ ፊልሞችን ስሰራ ቆይቻለሁ። ወደ ዝሆኖቹ ጉዳይ እንመለስና ለመጥፋት በተቃረቡት የኢትዮጵያ ዝሆኖች ዙሪያ የሰራኸው ጥናታዊ ፊልም ምን ያክል ገንዘብ ፈጅቷል? ገንዘቡ ያን ያህል ነው ብዬ መናገር አልችልም። ምክንያቱም ፊልሙን በባለቤትነት ያሰራው የኢትዮጵያ የዱር እንስሳት ልማትና ጥበቃ ባለስልጣን ከተባበሩት መንግስታት ድርጅት የልማት ድርጅትና የዓለም አቀፍ አካባቢ ፋሲሊቲ ድርጅት ጋር በመተባበር ነው። እንግዲህ ጊዜው የኮሮና ወረርሽኝ የጤና ስጋት የፈጠረበት እንደመሆኑ በተለመደው መልኩ ሰዎች በተሰበሰቡበት ፊልሙ አልተመረቀም። ከዛ ይልቅ ጥናታዊ ፊልሙ በዩቲዩብ አማካኝነትን የተለቀቀው። ከዛ ሌላ ፊልሙ የሚታይበት ሌላ አማራጭ አለ ወይስ ሰዎች የሚያገኙት በዛ መንገድ ብቻ ነው? ልክ ነው። ኮቪድ-19 ብዙ ነገሮችን አስተጓጉሏል። እንደ ድል ሆኖ በሽታው ኢትዮጵያ ውስጥ የገባው የፊልም ስራው ከተጠናቀቀ በኋላ ነው። ነገር ግን በኮሮና ምክንያት ፊልሙን ለማሳየት ምንም አይነት ዝግጅት ማድረግ አንችልም። በሌላ የዓለም አቀፍ ማሰራጫ ጣቢያ ለማሳየት ግን ሙከራ እየተደረገ ነው። ገና ንግግር ላይ ያለ ጉዳይ በመሆኑ ዝርዝሩን አሁን መናገር አልችልም። ለአሁኑ ግን በማኅበራዊ ድረገጾች አማካኝነት ሰዎች ጉዳዩን እንዲያውቁት እንዲያጋሩትና እንዲነጋገሩበት ነው ሀሳባቸው። ፊልሙ ተመልካች ጋር በስፋት ሲደርስ እንዲመጣ የምጠብቁት ለውጥ ወይም እንዲያሳካ የታቀደው ግብ ምንድን ነው? አሁን ፊልሙ በይፋ ተለቋል። ስለዚህ በተለየ ውሳኔ ሰጪ ቦታ ላይ የሚገኙ ሰዎች ፊልሙን አይተውት የጉዳዩን አሳሳቢነት ይረዳሉ፣ መደረግ ባለባቸው ጉዳዮችም ላይ ይወያያሉ ብዬ ተስፋ አድርጋለሁ። የዓለም አቀፍ ተቋማትም ችግሩን አይተው የገንዘብ ድጋፍ ያደርጋሉ ብዬ አስባለሁ። በእርግጥ ኮሮና ብዙ ነገሮች ላይ ተጽዕኖ እያሳደረ ነው፣ ግን ይህም ጉዳይ አሳሳቢ ስለሆነ ቅድሚያ ከሚሰጣቸው ጉዳዮች ጎን ለጎን ለዚህም የሚውል ገቢ በቅርቡ ማሰባሰብ ይችላል ብዬ ጠብቃለሁ። አንቷን እንግዲህ ሰዓታችን ስላለቀ ልንሰነባበት ነው። ግን ጊዜህን ሰተህ ለመጥፋት የተቃረቡትን የኢትዮጵያ ዝሆኖች ጉዳይ የሚዳስሰውን ጥናታዊ ፊልምህን ስላስተዋወቅክን፣ በተለይ ደግሞ ዝሆኖቹንና ሌሎች የዱር እንስሳትን ለአደጋ እያጋለጡ ባሉ ጉዳዮች ዙሪያ ሀሳብህን ስላካፈልክን በአድማጮች ስም በጣም አመሰግናለሁ። እኔም እንግዳ አድርጋችሁ ስለጋብዛችሁኝ በጣም አመሰግናለሁ።